ማህሌት እንዳለችው አንድ ነገር ካለ ላይ ታሳካዋለች። በሜዲካል ምሽን ኢትዮጵያ ህ በምንሄድበት ጊዜ ለሁለት ሳምንት ነው የምንሄደው። የመጀመሪያ ሳምንት ንተልጀሪ ያደርጋለን። እሷን ትከታተላለች። ብዙ ጊዜ ጠዋት ተነስተን አስራ ሁለት ሰዓት የምንሰራበት ጊዜ አለ። ድካም አለ። እሱ ጊዜ መስኑ ለተቋቁመን ጨርሰን ወደ ሆቴላችን እንመለሳለን። ያደግ የሚገርመኝ እኛ ተመልሰን ሆቴል መተን ራታችንን በልተን ትንሽ ለመዝናናት ስንሞክር እንደገና ወደ ሆስፒታል ሄዳ ተረኛ ሐኪሞችን ለመርዳት እዛ ሆስፒታል ታድራለች። ይሄ ሁልጊዜ ምን አምረ ውስጣለሁ የእድሜ ዘመን ጉዞ ነው። የሙያውም የማህበራዊውም ህይወቷ በተመሳሳይ ያሳዩት አለፏን ተከትሎ ከሙያ አጋሮቿና እና በቅርብ የሚያውቋት ወዳጆቿ ተደጋግመው ከተነገሩ እና ጎልተውም ከተሰሙ ስለ ምስክርነትም ከተሰጡ በርካታ አስተያየቶች ህይወትና ስራዋን ለመዘከር በተሰናዳ ቅንብር መልሰን መላልሰን ከሰማናቸው ውስጥ ናቸው። በቅርቡ ከዚህ ዓለም በሞት የተለየችው ዶክተር አደይ ጸጋዬ ገብረ ምህድን ናት። መልካምነትና ርኅራሄ የታከለበት ሕክምና ረጅምና ጤናማ ሕይወት ለታማሚው ሰው ማስገኘት ብቻ ሳይሆን ለጤና አጠባበቅ ባለሙያውም ለራሱም ጭምር ሁነኛ ጥቅም ይቸራል ይላል። አንድ በቅርቡ ለንባብ የበቃ መጽሐፍ ኮምፓሽኖሚክስ፣ በሚል ርዕስ የሕክምናና የምርምር ባለሙያዎቹ ስቲፈን ትሩሲያክ እና አንተኒ ማስሬሊ የደረሱት ሕሙማንን መንከባከብ የሚያስገኘውን ተጨባጭ ፋይዳ የሚያመላክቱ ሳይንሳዊ ማስረጃዎች ይፈትሻል። አንድ ሐኪም ለሌሎች ያለውን ርኅራሄ በሚያሳይበት ጊዜ ለታካሚዎቹ በሚሰጠው የሕክምና አገልግሎት ላይ ርኅራሄ በመታከሉ ብቻ ህሙማኑ በተሻለ ፈጥነው እንዲድኑ የሚያደርግ አንዳች ለየት ያለ ነገር ይከሰታል። መጽሐፉ እንደሚያስረዳውም ሐኪሙ ራሱም በአንጻሩ ይበልጥ ደስተኛና በስራ ብዛት ወይም የብዙዎችን ስቃይ በማየት ቱል ህመም የመዳረግ እድሉ ይቀንሳል። ይህንን የሙያ ዘይቤና አይነተኛ ማንነት የቀረበ ህይወት መርጣ የኖረች የኖረችና ያለፈች ናት። ዛሬ ህይወትና ስራዋን የምንዘከራት ባለታሪክ ታሪክ። አራት እንግዶች በስልኩ መስመር ይዣለው መሐሌት ጸጋይ ገብረ መድህን፣ ፕሮፌሰር የማነ ደምሴ፣ ዶክተር ሄራን ሰረቀ ብርሃንና ዶክተር አዳም አቅሶር። እንግዶቼ፣ በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ። በቅርቡ በድንገተኛ ህመም ከዚህ ዓለም በሞት የተለየችውን የዶክተር አደይ ጸጋይ ገብረ መድህንን ሕይወትና ሥራ ለመዘከር ለተሰናዳ ምልልስ ነው የጋበዝኳችሁ። ለመሆኑ ዶክተር አደይ ማን ነበረች? ከቤተሰብ እስከ ቅርብ ጓደኞችና የሙያ ሀጋር ድረስ ነው በዚህ ውይይት ላይ የተገኛችሁት። መንደርደሪያውን ላስቀድም። አደይ በተለያዩ ደረጃዎች በሚለኩ ከሌሎች ጋር በነበሯት ግንኙነቶች አሳቢ የሌሎች ህመም ችግር ግድ የሚላት የበዛ ቤተሰባዊና ማኅበረሰባዊ ኃላፊነትም መቀበል የቻለች የምታደርገው ሳይሰማና እርሷም ሳይሰማት ብዙ የማድረግ ብዙዎችን የመርዳት እድል የገጠማት ትመስላለች። በሽኝቷ ሥነ ሥርዓት ተደጋግሞ እንደተገለጸው ለመሆኑ አደይ እንዴት ኖር አለፈች? ምን አይነት ትርጉም ያለው ተጽዕኖ በሌሎች ህይወት ላይ ማሳደር ስችላ ነበር? የየግል ትውስታዎቻችሁን ጨምራችሁ አካፍሉን። እስኪ ከቤተሰብ ልጀምር። ማህሌት እህትሽ ብቻ ሳትሆን ጓደኛሽም ጭምር ትመስላለች አደይ። በተለይ የአባታችሁ የሎሬ ጸጋዬ ገብረ መድን ስራዎች በሚቀርቡባቸው በርካታ መድረኮች ለአመታት ሳትንጣጠሉ አብራችሁ ነው የምትታዩት። አደይ ለመሆኑ ለአንቺ ማን ነበረች? አዴይ እንግዲህ የቤተሰቡ ትንሽ ልጅ ናት። የሁለት ንታናሽ ናት። ስምንት ዓመት ያህል ነው ከኔ የምታንሰው እና አዴይ ጓደኛዬ ናት። ወዳጄ ናት። እህቴ ናት። የትንሽ ትልቅ ናት። ከልጅነቷም ጀምሮ ጠጥ ያለ የምትፈልገውን ነገር ብዙ ሰው ሳታስቸግር የምታደረግ በልጅነቷ ስትጫወት እንኳን እግዲ ጋር ስለነበረን አብረናትጫወት ብቻዋን ጊዜዋን አሳልፋ እራሷን አስደስታ መኖር የምትችል አሚን እህቴ ስለሆነች ብቻ ሳይሆን ትልቅ ሰው ናት። ትልቅ ሰው ናት። በጣም ሁላችንን በፀባያችን ይዛ እፏችን ማገር ብዙአችን ማገር ትናገር ግን ጠብ አይልም መሬት ላይ እሷ የምትናገረው። እና አንድ ቤት ውስጥ ከአባታችን ጋር ስንሆን እሷ ከተናገረችው ልጄ ተቆጥታለች ይላል። ከሌሎቻችን የበለጠ የእሷ ቃል ክብደት ነበረው እና የጠባይዋ ጉዳይ ይመስለኛል። ቁም ነገረኛ ናት። በጣም ሪላይብል ናት። አረጋለሁ የምትለውን ነገር ታረጋለች። ከልጅነቷ ጀምሮ ሐኪም መሆን እንደምትፈልግ ትናገር ነበረ። አንድም ጊዜ ማንም ያ ጉዳይ ጥያቄ ውስጥ ገብታ ያቅ ነበር እና እህቴ ብቻ ሳይሆን የእውነት ጓደኛ የሚያጣት ሌላ ፍላድዬ መናገር የምፈልገው ነገር አጠገቧ እንደዚህ ቀርቢያ አንድ ድልድይ ውስጥ ነው አ አሁን መጨረሻ ላይ የምንኖር የነበረው በየቀኑ ሁለት ሶስት እናወራለን ግን ስለ እሷ ከጓደኞቿ አሁን ባለፈው ሁለት ሳምንት የሰማነው ነው ነገር ለእኛ ራሱ አዲስ ሆኖብናል ለምን አደይ ብዙ ነገር ታደርጋለች በብዙ ቦታ ብዙ ሰው ያከብራታል ግን ስለ ራሷ እንደዚህ አደረኩ እንደዚያ አደረኩ ብላ የምታወራ አይነቸዋ ነበረች እና ለእኛ ራሱ እናቴ ደጋግማ ደጋግማ ልጄን አላውቃትም ነበር ልጄን አላውቃትም ነበር ያለችው ትንሽ እዚህ ላይ ላቁነት መልካም መሐሌት። በእርግጥም እንደ እህትም እንደ ጓደኛም ነው አደይን የምታስታወሽበትን እያካፈልሽን ያለሽው። እዚህ መሀል ሁለት የቅርብ ጓደኞቿ ፕሮፌሰር የማነና ዶክተር ሄራን እንዲሁም ጓደኛና የሙያ አጋሯ ዶክተር አዳም አላችሁ። ፕሮፌሰር የማነ ወደ አንተ ልምጣና ከአደይ ጋር የነበራችሁ ትውውቅ ረዘም ያለ ዓመታት የዘለቀ ይመስለኛል። ለመሆኑ አደይ ላንተስ ምን አይነት ጓደኛ ወዳጅ ነበረች? ከሌሎች ጋር በነበራት ግንኙነት እስከምታውቀው ድረስ ምን አይነት ሰው ነበረች? ታዲያ ስለ ሕይወቷ ስለ ስራዋ ስታወራ፣ ስታካፍል፣ ስትገልጽ የሚያስደስቱ ታሪኮች፣ የሚያስቁ ታሪኮች ወይ ደግሞ መብትን ለማስከበር በምታደርግበት ጥረት የተያያዙ ታሪኮች ታካፍላለች እንጂ ይሄ ሰው አበሳጨኝ እቺ ሴትዮዋ አናደደችኝ፣ እንደዚህ በድካም ቤት መጣው ብላ ስትናገር ሰምቻት አላውቅም። እንደውም እንደዚህ ስል እሷን እንደተለየ ፍጡር ለማቅረብ ሳይሆን፣ ፍጥረቷ ችግርን፣ ድካምን፣ ብስጭትን ትከሻዋ ላይ ተሸክማ የምትሄድ ሰው ነች። እኔ እንጃ እንግዲህ ከሌሎች ጓደኞቿ ጋር ትናገር አትናገር እንደሆን አላውቅም ግን እንዲህም ሆኖ ስለ ስራዋ ስታወራ እራት ላይ ቁጭ ብለን ስንጫወት ብዙውን ጊዜ የሚያስቁ ታሪኮች ናቸው የምታካፍለን። የሚያስቁት ደግሞ ታሪኮች ሰዎቹ ላይ ለማፌዝ ሰዎቹ ላይ ለመቀለድ ሳይሆን አንዳንድ በባህል ምክንያት፣ በእድሜ ምክንያት፣ በባለመግባባት ምክንያት የሚከሰቱ ሁኔታዎች የሚፈጥሯቸው ቀልዶችን ነው የምታመጣው። እና በዚህ ምክንያት በእራት ዙሪያ ቁጭ ስንል የአደይን ታሪኮች ለማዳመጥ በጉጉት ነበር የምንጠብቀው። መልካም። አንዳንድ ጊዜና ቦታ ተለይቶ የሚነገሩት ውስታዎቻችሁን እያሰባችሁ ቆዩ። እንዲሁ ታጋሩን አላችሁ። ዶክተር ሄራን ወደ አንቺ ልምጣ። ከልጅነት ከጨቅላነት እድሜዋ ጀምሮ ታውቂያታለሽ አደይን። በጓደኝነታችሁም ብዙ አመት የዘለቀ እንደሆነ እረዳለሁ። አንቺስ እንዴት ነው የምታስታውሻት አደይን? አመሰግናለው። አሉ የእሷ ያለመኖር የሚፈጥረው ባዶነት መቼ ስለሁላችንም ሰፊ ባዶነት ነው። ትኩስም ነገር ነው። ምናልባት ለረዥም ጊዜ ድንጋጤው ላይለቀን ይችላል። ግን የተባለው ነገር ሁሉ ስለአድዬ የእውነት ነው። እኔ ምናልባት እህቶች ተርታ ብሰለፍ ከመሀሉ ና ከአድዬ መሀል ይሆናል ያለሁት። ይሄድንበት ትምህርት ቤት አንድ አይነት ትምህርት ቤት ስለነበር ስናድግ ለብዙ አመት አንድ ላይ ኖረናል ሁላችንም አዲዬ በጣም እንደ ስራዋ እንደምትሰራው ነገር ክብደት ነፍሷ ደግሞ የሳቅ ጨዋታ የማን እንዳለው የነገሮች ክብደት እሷ ላይ አይታዩም። ያንን ክብደት ወደ ሰዎች አታመጣም። ሳቅ፣ ቀልድ ኢኖሰንስ የተሞላው ደግሞ ያም ሆኖ ነበር ሁልጊዜ አብሯት ያለው። ስለዚህ ስለ ህይወት ያላትን ሴንሲቢሊቲ ወይ የማጣጣም የግንዛቤ እውቀት ጥልቀት የሚታየው በዛ ነው። እኔ በአጠቃላይ ስለ ሰው ሳስብ ከባድን ነገር ቀላል የሚያስመስል ሰው ብዙ ብልሃትና ዊዝደም ያለው ሰው ይመስለኛል። እና ድዬ ከባባድ ነገር ው ሰማን ሁላችንም እኩል ነው የሰማነው ኮቪድን የሚያህል ነገር አሳልፋለች። ደግሞ ለምስኪኑ፣ ለተረሱት ሰዎች እየታገለች በዛም ውስጥ እና እንደሱ እንደሱ አይነት ከባባድ ነገር አይቶ እንደገና ደግሞ መቀለል ነፍስን መስጠት አንድ ነገር ውስጥ ሆና እዛ ነገር ውስጥ ናት፣ ሌላ ቦታ አይደለችም። ወይ ስለ ስራ መጎተት እዚህ እዛ የለም። ያንን አይነት ፕሬዘንስ ደግሞ የመንፈስ ባላንስ ይጠይቃል። እና እሱ ባላንስ አለ እሷ ጋር። እጆቿን አስታውሳለሁ። በጣም የገር ጸጋ እጆች ናቸው። እጆቿን ስማት ነበረ። ብዙ ነገር የምታያይዝልን ሰው ነበረች። እንደ ሰው እንግዲህ ያንን አስታውሳለሁ። ብዙ ነገር የምታያይዝልን ነበረች ብላለች ዶክተር ሄራን ጀመር በተደረገው ንግፋና ዶክተር አዳም ይበልጡን የሙያ ህይወቷን ወደሚመለከተው ግንጽለቅ በሙያ የውስጥ ደዌ የጽኑ ህሙማን ሐኪም የሳምባና የእንቅልፍ ሐኪም ሆና ከመስራቷ ባሻገር የበጎ ፈቃድ አገልግሎቷም የበዛ እንደሆነ አብራችሁ ይህ መስራት ኢትዮጵያ ተመላልሶ ሌሎችን የመርዳት ስራ ላይ በስፋት እንደተሳተፋችሁ ተረድቻለሁኝ። እስኪ ንገሩን፣ አዴማነች የሚለውንም የግሎንም ተሞክሮ ሊጨምሩ ይችላሉ። አደይ ሐኪሟ ምን አይነት ሰው ነበረች? ለህሙማን፣ ለተቸገሩ፣ ለተጎዱ ረፍቷ በታሰበበት ስነ ስርዓት ላይ የተነገሩ በርካታ የሙያ አጋሮቿ የተናገሯቸውን ተከታትለናል። እስኪ እርስ ነ ያጋሩን ምን አይነት ባለሙያ ምን አይነት ሰው ነበረች? እሺ፣ እዝጌ ልስትልኝ አሉላ፣ መቸም እዚህ አይነት ሁኔታ ተገናኝተን ለመወያየት ይከብዳል። በህይወት ሆና ብንዘክራት በጣም ደስ ባለኝ ነበር። ግን እግዚአብሔር ፍቃድ ሆኖ በዚህ ሁኔታም ያው እንግዲህ ህይወቷን ዘክርዘክር እንኖራለን አሊን ማቃት ለያለፉት ሀያ ሰባት ሀያ ስምንት አመት ኒውዮርክ ሲቲ ውስጥ ሁለታችንም ተማሪ በነበርንበት ጊዜ ጀምሮ ነው። ያላት ሰብዓዊነት ለሰው ልጆች ያላት ርህራሄ ከፍ ያለን ስለሆነ ነው ህክምና ትምህርት ቤት ውስጥ የገባቸው። እንዳልከው ቅድምም በአሜሪካን የሀገር ስላለው አስችልምንቶ ብዙ ተነግሯል፣ ብዙ ተነግሯል፣ ብዙም ባህልናት የሰብአዊነትና ርህራሄ እዚህ በጥቂቱ ኢትዮጵያ ምን አድርጋለች ከሚለው ከዛ ለመነሳት እሞክራለሁ። ከሁለት ሺ ሰባት ዓመተ ምህረትን ጀምሮ ኒውዮርክ ከተማ እያለን ኢትዮጵያ ሄደን እንዴት አድርገን ነው የኢትዮጵያን ህዝብ የጎዳውን ሰው የእኛ አስተዋጽኦ ምንድን ነው የሚለው ነገር ሁል ጊዜም እንነጋገርበት ነበር። ቅድም ማለት እንዳለችው አንድ ነገር ካለች አደይ ታሳከዋለች። ከዛ ተነስተን ነው ወደ ኢትዮጵያ ለመሄድ አላማ ያወጣ ነው መጀመሪያን የነበርኩኝ በኢትዮጵያ ሄድኩት። በድርጅት ውስጥ ኢትዮጵያ ናርዛ ሚያርታሚ ሀዚ ፕሮፌሽናል አሶሲሽን ናርታሚ የሚባል ነበር። በዛ ሜምበር በንሆ አንድ ሁለት ቤክ ሄድኩኝ። በኋላ እዛ አዲስ አበባ ያሳለፍኩትን ነገር ለሷ ስነግራት በጣም ተመፀነች። እኔም በዛ ውስጥ እሳተፋለሁ ብላ ከዛ ጊዜ ጀምሮ አደረገች የእሷ ደግሞ በጽኖ ማኖች ማዕከል እሱን ማቋቋምና በዛ ውስጥ የሚገኙ በሽተኛዎችን ማከር ነበር። በዛ ጊዜ አዲስ አበባ ውስጥ የጽኖ ማመኖች መታከሚያ ቦታ ብዙ ያላደገ፣ በቁጥርም በጣም አነስተኛ ነበር። ይሄንን ለማሳደግ ብዙ ተሯሩጣለች፣ ብዙ አድርጋለች፣ ብዙ ተሳትፋለች። በሜዲካል ሚሽን በምንሄድበት ጊዜ ያለው ሁኔታ ላጫውታችሁ ስንሄድ ለሁለት ሳምንት ነው የምንሄደው። የመጀመሪያውን ሳምንት ሰርጀሪ እናደርጋለን። የሚቀጥለውን ሳምንት ደግሞ ያው ፎሎው አፕ ነው የምናደርገው እና ቤሽተኞችን እናያለን። ብዙ ጊዜ ጠዋት ተነስተን አስራ ሁለት ሰዓት የምንሰራበት ጊዜ አለ። ድካም አለ፣ እሱ ጊዜ ረሃብ አለ። እሱን ተቋቁመን ጨርሰን ወደ ሆቴላችን እንመለሳለን። ያደግን የሚገርመኝ እኛ ተመልሰን ሆቴል መተን እራታችንን በልተን ትንሽ ለመዝናናት ስንሞክር እንደገና ወደ ሆስፒታል ሄዳ ተረኛ ሐኪሞችን ለመርዳት እዛ ሆስፒታል ታድራለች። ይሄ ሁልጊዜ ምን አእምሮ ውስጣለሁ ያደረገችው ስራ ያደረገችው ተሳቆ ቀን ሙሉ ሲያበቃ እንደገና ተጨማሪ ስራ ትሰራ ነበር። ይሄ የእውነት ያላት ርህራኔ እና ሰብአዊነት ከሁሉም ሰው ላቅ ያለ ነው። ያውም በኢትዮጵያ ሁኔታ ሆስፒታሎቹ ብዙዎቹ አይመቹም። እሷ ግን ያንን ሁሉ ተወጥታ ብዙ አስተዋጽኦ አድርጋለች። በሽተኞቹም ካላቸው ከማከም ሌላ ብዙ ወጣት ዶክተሮችን ታስተምራለች፣ ትረዳለች፣ ታሳያቸዋለች። የእሷ አስተዋጽኦ ይሄ ነው ይሄ ነው ይሄ ነው ተብሎ ነው አያልቅም። ጥቁር አንበሳ ሆስፒታል፣ ጦር ሀይሎች ሆስፒታል፣ በጳውሎስ ሆስፒታል፣ እንደገናም ደግሞ በባህር ዳር ሆስፒታል በነኚ ሁሉ ሆስፒታሎች ለጽኑ ማመኖች ማዕከል ለማቋቋም ብዙ ከፍላለች ከዛም በላይ ወጣት ሐኪሞችን ከአሜሪካን ጀምሮ ሌክቸር በመስጠት ጆርናሊስት በመስጠት እዛው ተግባራዊ የሆነ ስራ በማሳየት የነበረውን የጽሙ ህሙማኖች መካከል የተሻለ ደረጃ ላይ አድርሰዋለች በአጭር ጊዜ ውስጥ። እንደ በአንድ ወቅት በጣም ትዝ የሚለኝ ሕክምና እስከሆነ ድረስ አንዳንድ ጊዜ እየሰደበት ያልፋል እና አንድ በሽተኛ ክፍለ ሀገር ሚስቱን ይዞ መጥቶ ሲያሳክም አልሆነም እና ሚስቱ ካልተቋቋመችም ይወጣዋል ነበር። መጀመሪያ ነጫ ይህንን ሰምታ ከዘኑ በላይ ለዚህ ሰውዬ መኖሪያ ወደፊት መቋቋም የሚችልበትን ነገር አስባ ገንዘብ አዋተን መስጠት አለብን ብላ አሰባስባ አስተካክላ ለመስጠት ወደኋላ የምትል ሰው አልነበረችም። ብዙም ጊዜ አድርገዋል። ትራንስፖርት ለሌላቸው ሰዎች፣ ከክፍለ ሀገር ለሚመጡ ሰዎች በነፃ ማገልገላችን ብቻ ሳይበቃት እንደገና ከኪሷ ገንዘብ አውጥታ በሽተኞች ብዙ ጊዜ ታጋራ ነበረ። ይህንን ሳየው ምን አለ ትንሽ ህልም ጋረዝ ነው እያስባለሁ። በኋላም ላይ እንደገና በአሜሪካ ነገር ውስጥ አድርገ የነበረው አጫወታቸዋለሁ። መልካም፣ በአሜሪካ ይልቁንም ደግሞ በቅርብ ዓመታት ውስጥ ኮቪድን ተከትሎ የሰራቻቸው በታዋቂ መገናኛ ብዙኃንም የተዘገበባቸውን ጨምሮ እንደ ባለሙያ አንዳንዱን ያጋሩናል። ማህሌት፣ ወደ አንቺ ልመለስ። በሙያና በግል ይወቷ ቤተሰባዊ ህይወቷንም ከአንድ ወደ አንዱ እየተሸጋገርን ነው የምናነሳው። እና አዴይ በጣም ትንንሽ በሚመስሉት ሳይቀር ቁም ነገረኝነቷን የሚያሳዩ ታሪኮች ሰምቻለሁ። ቤተሰብ ውስጥ ያለ ዘመድ ልጆች ሊሆኑ ይችላሉ ከወላጆቻቸው በላይ ከእሷ ጋር እንዴት እንደሚቀርቡ ሚስጥረኛ፣ እንዴት እንደሚያደርጓት እንዴት አድርጋ ችግሮች ካሏቸው የሚያማክሯት፣ ሀሳብ ካላቸው በጣም የተለዩ ነገሮች ህይወታቸው ውስጥ እንደምትገባ ሲመሰክሩ ሰምቻለሁ። አንቺ እስከምትረጅው ድረስ እንዴት ነው ይህን ሁሉ ለማድረግ ጊዜ ሲያገኘችው፣ ፍቃድና ርኅራሄው አንድ ነገር ነው። እንዴት ተሳካላት? እንዴት ቻለች ትያለሽ? እንግዲህ አንተ ከምታነሳቸው ልጆች በዋነኝነት የሚነሳው ያው የኔ ልጅ ነው፣ እና አደይ ከኔ የበለጠ ልጅን ትቀርበዋለች ለማለት ሁሉ ደፍራለሁ አንዳንዴ በጣም በጣም ትዕግስት አላት። ቀኑ አሁንም ስናስበው ነበር እንዴት ነው የእሷ ጊዜ ሁሉ የእሷ ቀኖች እንደዚህ ሊረዝሙ የቻሉት ብዬ አሁን መለስ ብዬ ሳስበው የእውነት መልስ መስጠት አልችልም። ለምን የእሷ ስራ ከኔ በጣም የከበደ ስራ ነው። ቆማ ነው ብዙ ጊዜ ስራውን የምትሰራው። ኮሚኒት ታረጋለች። ቅርብ አይደለም መስሪያ ቤቷ። የኒውዮርክ ሲቲ ትራፊክ አለ፣ እሱን ሁሉ ችላ መታ እንደገና ደግሞ የእኔንም የእህቶችንም ልጆች መካሪ ደጋፊ፣ በቃ አንደኛ ቁጥር አክስት እሷ ናት። በደንብ ታሞላቅጣቸዋለች፣ ይሰሟታል። ጊዜዋን በጅታ ነው ከነሱ ጋር ጊዜም ታሳልፈው እና በጣም የኛ የእህቶቿ ልጆቿ ሳይሆኑ የዘመድ አዝማድ ወጣት ልጆች ጋር ኮኔክት ማድረግ የምትችል የእውነት የምትገርም ሰው ነው የነበረች። አድዬ እና ስለ ሰው ያላትን ርኅራሄ በተመለከተ አንድ ታሪክ ላጫወታችሁ። በኮቪድ ጊዜ ቀውጢ በነበረበት ጊዜ ያው እናታችንም አካባቢያችን ስለምትኖር እሷን ብዙ አታገኛትም ነበር። ያው እሷን ኤክስፖዝ ላለማድረግ ብላ እኔም ራሴ እየፈራው ነበር ማገኛት እና መኪናዋን አቁማ ቤት እስክትሄድ ድረስ ራቅ እያልኩኝ ነበረ አብሬያት የምሄደው፣ እንደው አይኗን ለማየት ብዬ ነበር እንጂ ያኔ ማንም በማይታወቅበት ጊዜ ነው እና ደክማት ከስራ መታ። ኒውዮርክ ሲቲ እንግዲህ ገራዥ በጣም ውድ ነው። ከፍላ ነው መኪናዋን የምታቆመው። ግን ከስራ ወጣ ያን ሁሉ ሰዓት ለታ መታ መኪናዋን መንገድ ላይ ለማቆም ትሽከረከራለች። ነው ለምንድን ነው እንደሱም የምታደርጊው ብዬ ጠየኳት ስላት የሆነ ገራዥ የሚሰሩት ሰዎች መኪና የነክተው አንድ ነገር እንዲሆኑ ስለማልፈልግ ነው አለችኝና፣ በጣም በጣም ነው የተገረምኩት። ለምን በጣም ደክማት ነው የምትመጣው ይሆነል ማቆሚያ የሌለው ደግሞ ለእኛም ብዙ እንዳንጨነቅ አታወራልንም። ቀለል አርጋ ነው እንትን የምትለው ግን የሆነት ያው የእህቴ እንገድል ነው ማውራው ቤት ባያስ ነኝ ግን እንደ እንዳደ አይነት ሰው ብዙ ያለም አይመስለኝ እውነት ለመናገር እና ይህንን ታሪክ መካፈል ፈልጌ ነው ሰብሳቢ ና ቃሙ አርፋ በቃ እኔ እዚያ አይቻቸው ማላቃቸው ዘመዶቼ ሰላሳ አርባ አመት ያለቅባቸው ተሰብስበው መጡ። እና በዚህ ቀን ቴክስት አጋኝ ነበር። እዚህ ደውላልኝ ነበር። እንደዚህ ታምኔ እንደዚህ እያሉ ያወሩልኛል። እና የሆነት ጊዜውን ኬዝ አገኘችው የሚለው ጥያቄ እስካሁን ሚንራሴ ልፈታውም ችሎ ጥያቄ መልስ የለኝም ለሱ ጥያቄ። በእርግጥ የሚመስጡ ታሪኮች ናቸው። ኒውዮርክ በኮቪድ ጊዜ የነበረችበትን ለሚያስታውስ እነህ ታሪኮች ቅርብ የሆነ ስሜት ማጫራቸው አይቀርም። ወደ ዶክተር አዳም ስንመለስ ከሙያ አንጻርም ያልተነገሩትንም ሌሎች ታሪኮች እናነሳሳለን። ፕሮፌሰር የማንና ዶክተር ሄራን ወደ እናንተ ልመለስ። የግል ተሞክሯችሁ በተወሰነ ቀንና ቦታ የምታስታውሱት ካለ ብዬ ነበረ። አንዳንድ ጊዜ የሙያና የግል ሕይወት የሚተሳሰርበትም ሁኔታ ይታያል። ለሁማን ለተቸገሩ፣ ለሰዎች በደፈናው ያላትን ቅርበት ያንጸባርቃሉ የምትሏቸው ለሕይወት ያላት አመለካከት ፕሮፌሰር የማነ አንተን ላስቀድም። ስለ ህይወት ያላትን አመለካከት እንደው ያንጸባርቃል የምትለው ከዚያም ውጭ ደግሞ በግልህ የምታስታውሰው ቀጥተኛ ገጠመኝ ካለ። ጥያቄህን በተዘዋዋሪ ልመልስ ነው። ኬት አመጣችው ጊዜውን ሰዓቱን ላለችው እንድ መላምታለ አደይ፣ ለራሷ አዝና፣ ለራሷ ችግር በዛብኝ፣ ለራሷ የሌላት እና ስለ ራሷ ደግሞ ምንም አይነት ችግር አታወራ እንደዚህ ስል ትደብቃለች፣ ታፍናለች ማለት ለዛ ጊዜ ስለማትሰጥ አእምሮዋ ሰውነቷ ለሌላ ሌላ ነገር ማለት አሁን ለበጎ ነገር ነጻነት የሰጠ ይመስለኛል። ለምን አለበለዛ የሚቻል ነገር አይደለም። አሁን በኮቪድ ጊዜ እንደዛ ስለራሷ ስለ ራሷ ስራ መብዛት ስለራሷ ጭንቀት ቦታ ስለማትሰጠው ለሌላ ክፍተት ተገኘ ማለት ነው። አሁንም በተዘዋዋሪ ነው ጥያቄን የምመልሰው። ስለ እሷ ማወቅ ከፈለግን ጓደኞቿን ማየት ነው። በኮቪድ ጊዜ በጣም ብዙ ትሰራለች። ጓደኞቿ ሶስት ጓደኞች አይዳ የምትባል፣ ማህሌት የምትባል ሊያ የምትባል አሉ። ከስራ ስትመለስ ግሮሰሪ ሄደው፣ ምግብ ሰርተው፣ የሚያስፈልጋትን ነገር ሸምተው በሯ ላይ ያስቀምጡላታል። እንዲህ አይነት ጓደኝነት ዝም ብሎ አይመጣም። እንዲህ አይነት ጓደኝነት የተዘራው ቡቃያ ስለበቀለ አሁንም ስታርፍ እነዚህ ጓደኞቿ የነበረውን ሀዘን ዝግጅት ቤተሰብ እንዳይሰማው ቤተሰብ እንዳያስቀጥ አድርገው ይሄ ለእኔ የሚያሳየኝ የአደይን ማንነት ነው። እንዲህ አይነት ነገር ዝም ብሎ ከየትም አይመጣም። እንዲህ አይነት ነገር ለብዙ አመት የተዘራ ምርት ነው። ወደ ሄራን ከመሄድ በፊት አንተው ጋር ልቆይና አንድ ጥያቄ ላስከተል። ቀደም ብዬ በመግቢያው እንዳልኩት ትኩስ ሀዘን ነው። አድማጮች እንዲያስቡት የሀዘኑን ያህል ገና አሁንም በሀዘን ስሜት የምትኖሩትን ያህል ስለ ሕይወቱም ነው እና የምናወራው እሷን ደግሞ እንደገለጻችሁት ቀልድን፣ ጨዋታን የምትወድም እንደመሆኗ ዘና ባለመንፈስ የሚታሰቡ ገጠመኞችን ለማምጣት ምናልባት የሙያ መጀመሪያ ላይ ስራ ሲጀመር የሚገጥሙ የተለየ ሁኔታዎች ሊሆኑ ይችላሉ። ያጋራቻችሁ፣ የምታውቁት ሊነገር የሚችል ነገር ካለ። ሊነገር የሚችል ነገር ከሌለ ወደ ዶክተር ሄራን እናልፋለን። የሚነገር ነገር አለ፣ ግን በሬዲዮ የሚነገር አለ አደለም? በደንብ ይገልጸዋል እሱ። ዶክተር ሄራን፣ ወደ አንቺ የተመለስኩ ነው። አንቺም በግልሽ የምታስታውሻቸው በዚህ ቀን በዚህ ቦታ የሚባሉ ምናልባት ደግሞ የራስሽም ካልሆነ ከሌላ ሰው ጋር የተገናኘ ስለ አደይ ጠባይና ማንነት የሚያሳይ የሚመስሉሽ ገጠመኝ ካለ ስለሚባሉት ነገሮች ማለትም የማነም ስላሉት እያሰብኩ ነው። በጓደኞቿ ያንን አዴን ማንን በደንብ በግልጽ አይተነዋል። ምንም እሷ እንዳለች እ የምትከበርበት ሁኔታ እንዲሆን አርገው በጣም በፍቅር በጣም በፍቅር ምንም የግለሰባዊነት የሌለበት አይነት ስራ ሲሰሩ አየን እና እኔ ለራሴ በጣም ገረመኝ። ይህን ሁሉ ሁሉንም አይነት መሆን አንድ ሰው ጋር ለረዥም ጊዜ ሰስቴን ማድረግ በጣም አስቸጋሪ ነው። የልጅነት ጓደኛ ልጅነት ሊቀር ይችላል። ፕሮፌሽናል ጓደኛ ሌላ ካምፕ ውስጥ ሊቀመጥ ይችላል። እንደዚህ እንደዚህ እያለ ይህንን ሁሉ ነገር አስተሳስሮ ቀጣይነት ባለው መንገድ ማድረግ በጣም ብዙ መሆን ነው አለም ላይ መሆንን ይጠይቃል። በቃ ያንን ኮሚዩኒቲዎችን ብልድ ማረግ መሆንን ይጠይቃል እና ብዙ ሰው በአንድ ህይወት ውስጥ ያንን በጸጋ ካልተባረኩት በስተቀር ማረጉ ላይ ወይም ሰንፋለን፣ ወይ አቅም ያንሰናል እና የሚገርም ነገር ነው። በአንድ ሰው ህይወት ይሄ ሁሉ ነገር ሳይቋረጥ በተከታታይ መሄድ መቻሉ የሚገርም ነገር ነው። ስላድዬ ምናልባት ስለ ስነ ጥበብ ያላትን ፍቅር እኔ የማስታወሳቸው ገጠመኞች በብሮድዌይ ቲያትር የፌላኩቲ ኮቺ የናይጄሪያ የታወቀ ዘፋኝ፣ ሶሻል አክቲቪስት የነበረ የእሱ ቲያትር ብሮድዌይ ላይ መጥቶ እዛ አካባቢ የነበረን ደስታ እኔ ቦስተን ነበር የምኖረው ኦቶቡስ ሄጄ በብዙ ዝግጅት አየነው። አንዴ እንደገና ደግሞ ጋሽ አባተ መኩሪያ ዲሲ መጥቶ እንደገና እሱን ቲያትር ለማየት ደግሞ በአውቶቡስ ተሳፍረን ከዲሲ ኒውዮርክ፣ ከዛ ደግሞ የቲያትሩን ሙዚቃዎች በሙሉ ኦሪጂናል የፌላም ሙዚቃዎች ቀድታ በሁለት ሲዲ ስጦታ ሰጠችኝ። እንዲህ ተከታታይ የሆነ አድዬ ፍቅሯን የምታሳይበት ኤክሳይትመንቷን፣ ጆይ፣ በቃ ስለ ሕይወት ያላት ደስታ በብዙ መልኩ ለሰው የምታካፍለው አብራ የምታረገው በኋላም ደግሞ ራሷ የምትፈጥራቸው ቀልዶች አሉ ሁል ጊዜ ምናልባት ደግሞ ከዚህም ጋር የዥልል የምችለው ነገር የጋሽ ጸጋዬ መጽሐፍቶች ህትመቶች ላይ አብረን ከቤተሰብም ጋር በሰራንበት አመታት ረዥም አመታት አድዬ ሁልጊዜ ጊዜ አለች፣ በቦታው አለች። የሚደረገውን ነገር ቶሎ ያለምንም ምንም አመንታት የምታደረግ ሰው ናት። ምንም አይነት ድጋፍ ድምጿ ሳይሰማ ለዛን አይነት ድጋፍም አብራ የቆመች መሆኗን ሁልጊዜ ያለችበት ነው እና ስነ ጥበብ ትልቅ ቦታ አለው ህይወቷ ውስጥ፣ ለሙዚቃ ለቲያትር ያላት ፍቅር እንደማለትም ህይወት ውስጥ በደንብ በቃ በሚያስታውቅ መልኩ ፍቅር እንዳላት ለሙዚቃ ለቲያትር የምናየው ነገር ነው። መልካም ዶክተር አዳም ወደ እርሶ ልመጣ ነው። ቀደም ብለን እንዳነሳ ነው የሙያ ህይወቷ የህይወቷ ትልቁ አካል መሆን ብቻ ሳይሆን በተግባር የተመዘነ የታየ የሙያ አጋሮቿም አገልግሎቱን የሚያገኙም በኩል የመሰከሩትና የሰማነው ታሪክ ነው። ቀደም ብለው ጠቀስ ወዳደረጉት የእርሶም የቀደመ ከተማዋ እንደሆነ ተረድቻለሁ። ኒውዮርክ በኮቪድ ወራት ምን ትመስል እንደነበር ዓለም ያስታውስ ይሆናልና በዚያ እጅግ ፈተና በበዛበት የማይታወቅ ሁኔታ ውስጥ የጽኑ ህሙማን ሐኪም እንደመሆኗ ከህሙማኑ ጋር የነበራት የቀረበ ግንኙነት የበዛ በሚባል ደረጃ፣ ራሷንም ለአደጋ ላይ ሊያጋልጥ በሚችል ደረጃ እንደነበር የሙያ አጋሮቿ ሲናገሩ ሰምቻለሁ። በጊዜው ሕክምና ባለሙያዎች ያላችሁበት ሁኔታ ብዙ ጊዜ ይዘገባል። ሙሉ ነገራችን ኮቪድ ነበርና ጊዜው በታዋቂ ህትመቶች ላይ ስራዋ እስኪጠቀስ እስኪወጣ ድረስ ሄደዋል። ኒውዮርክ ታይምስ ላይ፣ ዎል ስትሪት ጆርናል ላይ፣ ሲቢኤስ የቴሌቪዥን ጣቢያ ላይ፣ ሲክስቲ ሚኒትስ ላይ መቅረብ ድረስ እየደረሰ ነው። በዚህ ደረጃ ለሌሎች ችግር መገኘትን የመፈለግ ዝንባሌዋን በተመለከተ በተለይ በኮቪድ ጊዜ፣ በዚህ አስቸጋሪ ጊዜ ውስጥ የታየውን አስመልክቶ እንደ ባለሙያ ምን ይነግሩናል? ጥሩ፣ እንደምታውቀው አደ ለሰው ልጆች ከፍተኛ ርኅራይ ያላት ሰው ነች። ግን እስቲ ለማወቃት ሰው ስራዋ ወይ ትምህርቷ ምንድን ነው? ምን አይነት ነገር አጠናቃለች በዚህ ጫጭር እድሜ ውስጥ ለሚለው ከዚያ ጀመር በመጀመሪያ ትምህርቷን በኩዊንስ ኮሌጅ ኒውዮርክ ከጨረሰች በኋላ በከነቲከት ዩኒቨርሲቲ ነው የህክምና ሳይንስ ተምራ በውስጥ ደዌ እና በሳምባ ህክምና ነው ያሆኑ የጨረሰችው። ከዛም ሬዚደንሲዋን ና ኢንተርንሺኳን ኒውዮርክ ከሚገኘው ቤተ እስራኤል ማሰልጠኛ ትምህርት ቤት ነው የጨረሰችው። ከዛ ቀጥለው ነው ወደ ስራ አለም የገባችው። መጀመሪያም ስትጨርስ ከደቡብ ብሮንስ ባለው የቅዱስ ባርነባስ ሴንት ባርነባስ ሆስፒታል ውስጥ በዛው ስራዋል የጽኑ ህሙማን ማቆያ መስራት ጀምሪያል። ከዛም ደግሞ ከአምስት አመት በኋላ ይመስለኛል ወደ ሎንግ አይላንድ ጆሽ ህክምና ማዕከል ኖርዝ ሾር ዩኒቨርሲቲ ሆስፒታል የሚባል ነው እሱም ሳንባ ህክምና እና የእንቅልፍ ህክምና በሚባለው ሁና ተቀጥራ ነው መስራት የጀመረችው። በዛም ሆስፒታል ውስጥ ብዙ ብዙ አበርክቶ ታደርጋለች። ከሁሉም በላይ ደግሞ በማስተማር ከዛው ካለው ከአሜሪካን ስኩል ኦፍ ስትራ ኖርዝ ዌስት ከሚገኘው ዛካሪ ህክምና ትምህርት ኮሌጅ በረዳት ፕሮፌሰርነት ለብዙ አመታት አገልግላለች። ከዛም በመቀጠል የሎንግ አይላንድ ጅዎሽ ህክምና ማዕከል የጽኑ ህሙማን ክፍል ዳይሬክተር ከሆነች ከአንድ አመት በኋላ ነው ሁላችሁም የምታውቁት ኮቪድ አሜሪካን የወረረው በተለይም በኒውዮርክ ከተማ ከማንኛውም ከተማ የበለጠ አልኩት የነበረው አጋጣሚ ሆኖ እሷ ያመችበት ሆስፒታል ደግሞ ከሁሉም በላይ ከፍተኛ ጥቃት የደረሰበትና የኮቪድ ወረርሽኝ ዋና መናኸሪያ ሆኖ ነበረ። እዚህ ጊዜ ነው እሷ እንግዲህ የጽኑ ህሙማን ማዕከል ዳይሬክተር ሆና አዲስ ስራ እንደጀመረች ኮቪድን የተጋፈጠችው። መቼም ክፉ ነገር ሲመጣ የሰው ልጅ እውነተኛ ባህሪ ይወጣልና የእሷም ጠንካራ ስራዋ፣ የትምህርት ችሎታዋ እውቀቷ ለሰዎች ያለት አክብሮት፣ ከሌሎች ሰዎች ጋር የመስራት ሰርታ የማሰራት ችሎቷ ተመስክሮላታል። ብዙ ህዝብ ባለቀበት ጊዜ ሰለቸኝ እንደከመኝ ሳትል እንዳሁም አንዳንድ ጊዜ ነበር ስለ ራሷ ማታስብም ነበር። ምን ያህል ሰው ይተርፋል። ከሁሉም በሽታውን ብቻ ወደ ቤት ላለማምጣት፣ እናቷ ስላሉ ወደ እናቷ ላለማምጣት፣ ወደ ልጆች ላለማምጣት ያነበር እንጂ ፍራቸዋ ለራሷ እኔ ይታመማለሁ እንደዚህ ሆናለሁ የሚል ነገርም ፍርሀቱም ስሜቱም አልነበረባትም መቼ ነው ኮቪድ ኒውዮርክ ሲቲ የሚወጣው መቼ ነው በሽታውን የምናሸንፈው ይሄ ብቻ ነበር አላማዋ ብዙ ታግላለች በዚህም የተነሳ በተለያዩ የአሜሪካ ግሩፖች ሪኮግኒሽን አግኝታለች ተጽፎላታል ተዘክሮላታል ቀድሞ ማህሉላ እንዳልከው በዛን ጊዜ በዋልስትሪት ስትሪት ጆርናል፣ በሲክስቲ ሚኒት፣ በሲቢኤስ፣ በተለያዩ የቴሌቪዥን እንትኖች ገድሎቿን በመዘከር እውቅና ሰጥቷታል። እንደገናም አደይ በሳንባ ሕክምና በነፍስ አድን መድኃኒት ባሳየችው ብቃት፣ ባካፈለችው እውቀቷ የአሜሪካ የሳንባ ሐኪሞች ኮሌጅ ብዙ ጊዜ አወድሷታል። ተጽፎላታል። ከሁሉም በላይ ደግሞ ለስቴምስ መስረዋ ስለሆነ የምናወራው አልትራ ሶኖግራፊ የተባለውን የሳምባ ደዌ ሙማር በመርመሪያ መሳሪያ በተለየ ችሎቻ በመጠቀም በመቻለዋ የተካበተችውን ልምድም ብዙ ጊዜ ተጋብዛ ያላትን እውቀት አጋርታለች ለሙያ ጓደኞቿ። ከዚህም ባለፈ ለምርምርና ለፖሊሲ አርቃቂዎች እውቀቷን አበርክታለች። በኮቪድ ጊዜ ስራዎችን አሜሪካን ጆርናል ኦፍ ክሪቲካል ኬር ሜዲሲን ላይ ተጽፎላታል። መጽሄቱን በስሟ አትሟል። ብዙ ሪኮግኒሽን አግኝታለች። መልካም፣ በዚሁ ወደ ማጠቃለያው እንሂድ። እንግዲህ የአንድ ሰው እድሜ ዘመን ነው የምናነሳው ና ይልቁንም ደግሞ በተለየ ሁኔታ የሚታወስ ታሪክ ያለው በአጭር ጊዜ ውስጥ ብዙ መስራት የቻለ ለብዙዎችም መኖር የቻለ ሰው ታሪክ ሲወሳ እስካሁን ካነሳችኋቸው ወጣ ባለመልኩ እንደ ሰው ደግሞ ድክመትም ይኖረናል እና አዴ እንዲህ አይነት ድክመት ነበራት የምትሉት ነገር ካለ እንደ ጓደኛ እንደወዳጅ በቅርብ እንደሚያውቃ ሰው ስለ እሷ ስታስቡ ትዝ የሚላችሁን ወይም ደግሞ ስለ እሷ ማሰብ አድርጋችሁ የምታዩትን የምትወደውንም ነገር ልታክሉ ትችላላችሁ ማለት አንቺ ጀምሪ እና ትቀባበላላችሁ የእህትሽ ድክመቱ ነው የሚታይሽ ይሄ ድክመቷ ነበር የምትዩ የምታስታውሹ ካለ እህቴ ድክመት የላትም ይሄ በተለየ ቆራጥ ናት። መወሰን ትችላለች እና ዚህ ወደዚያ ወደዚህ አታቅማማ አንዴ ማን ነገር ከወሰነች ጽኑ ናት። ስለዚህ እና በሚገርም ነገር ሁላችንም ትንሽ ሰራት አለን። በጣበጉስትነ ታረገች ወታቅ ስለዚህ እክመታቸውም ግን እኔ የሌለኝ ሰባይ ስለሆነ ልዩነት በደንብ ይታየኛል። እና የእውነት በጣም ቆራጥ ናት። አንዴ ከወሰነች ብዙ አትናገርም፣ ግን ከተናገረች ፊት ለፊት ነው የምትናገረው እና ፌር ናት። በጣም በጣም በቤተሰብ ውስጥም ያለ ነገር ምናምን ከተፈጠረ እሷ ናት በቃ መጨረሻውን ኦልሞስት ቃል የምትናገረው። በቃ ስታይሎቹ ነው የሚሆነው ማለት ይቻላል። ስለዚህ ድክመት እንኳን የምለው ነገር የለኝም። የምትወዳቸውን ነገሮች ስላውራልህ፣ በጣም ኦሽን ውሃ ትወዳለች። እና በቃ የትም እንሄድ እንደሰፊ ውሃ ካለ ልክ ስንደርስ ጫማዋን አውልቃ እግሯን ውሃ ውስጥ መጨመር ትፈልጋለች። ባህር ውስጥ እና ይህ ውሃ ባለበትና ማድረሳ የእሷ ዩኒክ የሆነ ነገር ቢኖር እሱ ነው። በጣም እሱን ትወዳለች። ሙቪ ማየት ትወዳለች። ካውቻዋ ላይ በጋቢ ተጠቅልላ በቃ እዛው ቁጭ ብላ ማረፍ ትችላለች። በረዥም ሰዓት ስራዋን ከባድ ስለሆነ እንደዛ ነው። አንዳንዴ ኤነርጂዋን እንትን የምትለው አይ ቲንክ እዚህ ላይ አላውቅም መሰለኝ ሩምሊጨመረለ እሺ ዶክተር አዳም ኢትዮጵያ ሁለት ሺ አመት ወንድለኔ ምስ ይጠበር ሚሊኒየም ሲመጣ ምረቱ ሲቀየር ወይም የሆነ ነገር አደጋ ከተፈጠረ ተብሎ የራሳችንን ኤመርጀንሲቲ ማቋቁመን ተጋብዘን እዛ ሄደን ነበር። እና አደይ በጣም ሙዚቃ ትወዳለች። በከፍተኛ ደረጃ ሙዚቃ ያስደስታታል። እና የሚሊኒየም ስለሆነ ሚሊኒየም አዲስ ዓመት ሚውሲክ ነው ብዙ የሚከበር ነበረ። እና ብዙ ቆየን፣ በጣም ቆየን፣ ተጫወተን። ትልቅ ሜሞሪ ነበር። ደከመኝ አታውቅም ያ ነው ለእኔ ለእሱ አድክ መቷ በስራም ሆነ እንጆይም ስናደርግ ስንዝናና ህይወትን ሙሉ በሙሉ ነው የምትኖረው። ወደኋላ ደከመኝ የሚል ነገር ለስራ መሆነ ለሌላ ነገር አታሳይ። ይሄን ያለኝ ትዝታ መልካም። ዶክተር ሄራን እና ፕሮፌሰር የማነ በየበኩላችሁ የምትሉትን ማጠቃለያ እናድርጋለን። ከድካም ሌላ እኔ ልጨምር የምችለው ምናልባት ኮምፕሌን ያለማድረግ ህይወት ህይወት ነው የሆነው ነገር ሁሌ ይሆናል። መቼን ነው አሁንም አስታውሶ ጋሽ ጸጋ ያረፈ ጊዜ አዲዬ በጣም ወሳኝ፣ ከልጅነት ወደ ሐኪምነት መለወጥ የነበረባት ሁኔታ ነበር። ቤት ውስጥ ያደረገችው ነገር ነበር ጋሽ ጸጋዬ ሆስፒታል እስኪወሰድ ድረስ እና መለያየት መቻል አንድ ነገር ነው። ማለት ልክ በዛ ጊዜ ጋሽ ጸጋይም እንደ ፔሸንት እሷም እንደ ሐኪም መሆን ይችሉ ይሆናል። ግን ያ ነገር ደግሞ ተመልሶ ሰው መሆን፣ ልጅ መሆን፣ ጓደኛ መሆን፣ ሁሉንም ነገር እኩል መሆን ነው የሚያስቸግረው ነገር የሚመስለኝ እና ስለ አንድ ነገር ደግሞ ከባዱን መጥፎውን ነገር ይዞ እዛ ላይ ድዌል ያለማድረግ፣ ወይ ያ የአንድ ኤክስፒሪየንስ ቀለም ሆኖ ያለመቅረቱ፣ ወደ ጥሩ ነገር ማዘንበሏ፣ ወደ ሳቅ ወደ ቀልድ ወደ ጨዋታው ማዘንበሏ፣ ኮምፕሌን ያለማድረግ፣ አንድ ነገር ይዞ ያልተሳካባትን ምክንያት ወይ ምናምን ይዞ ያለመቆየት ራሱ አንድ ጸጋ ነው፣ እና ሁልጊዜ ላይት ሆና መንፈሷ ብርሃን ሆኖ መኖር የቻለች ሰው ናት። ሁሌም ደግሞ እንደዛ ነው የምናስታውሳት። ከኛም ጋር የምትኖረው በዛ መልኩ ነው። የለችም አለልም አለች አብራ እናት። ሁል ጊዜ እሷን ስናስታውስ የሚመጣልን ኤነርጂ እና ደስታ የእሷ መኖር ምልክት ነው ብዬ ማሰብ ነው የምፈልገው። መልካም ፕሮፌሰር የማነ አሁን የምናገረው ሌሎቹ ከተናገሩት የአክስት ልጅ አጎት ቀረብ ያለ ነው። በእኛ ሀገር አምሳሎሚ ለአንድ ሰው ሸክም እንዴት ነው የሚያልቀው? ለአምሳ ሰው ምንድን ነው? ለአምሳ ሰው ጌጥ ነው፣ ጌጥ ነው። አደይ አምሳ ሎሚዎቹን ሁሉ ተሸክማ ተሸክም አታካፍልም እና ድክመት ለማለት ያስቸግራል ባህሪ ብለው ይሻላል። እና መስጠትን የምትወድ መቀበልን የሚበቃ ተማረች ይመስለኛል። ሌላ ማለት የምፈልገው አንድ ሰው ወላጆቹ በጣም የታወቁ ሲሆኑ ብዙ ጊዜ ከእነሱ ፀሐይ ከነሱ ጮራ ውጭ ለመውጣት በጣም ያስቸግራል። ለዘላለም ሲጠሩ ልጆች በታዋቂ አባት ታዋቂ እና ስም ነው የሚጠሩት። አደይ ለራሷ መንገድ ቀይሳ በራሷ እንደትጠራ ያደረገ ሰው ለች። ይሄ ጥሩ መደምደሚያ ይመስለኛል። በቅርበት የምታውቋትን ዶክተር አደይ ጸጋይ ገብረመድን መድን ግለታሪኳን፣ የህይወት ስጦታዎቿን፣ ስሜት ፍቅር፣ ለሌሎች ግድ የሚላት መሆኗን እንዳልኩት በጨዋታም በቁም ነገር ማካፍላችሁናል። የአንድ ሰው ትውስታ ታሪክ፣ የአንድ ሰው መንገድ ስለዚያ ሰው ብቻ አይደለምና በዚህ ሰዓት እናንተን ውይይት የተከታተሉ አድማጮቻችንም የየበኩላቸውን ማንጸባረቅ የሚችሉበት እድል የሰጠ ይመስለኛል። ከእሷም የህይወት መንገድ የመማር ቁም ነገር የመገብኘት እድል እንደተገኘ ተስፋ አደርጋለሁ። ፕሮፌሰር የማነ ደምሴ፣ ዶክተር ሄራን ሰረቅ ብርሃን፣ ዶክተር አዳም ዋቅሶር እና መሀሌ ጽርቃ እንግዶች ለጊዜያችሁ አመሰግናለሁ። ለቤተሰብ ለወዳጅ ዘመድና የሐዘኖ ተከፋይ ለሆናችሁ በሙሉ መጽናናትን እመኛለሁ። በጥሩቱ ትውስተዋም ስለ ህይወትን ማሰብ ለሌሎችም እንዲተርፍ ስላደረጋችሁ አመሰግናለሁ። እግዚአብሔር ይስጥልኝ ይስጥልኝ። አመሰግናለን። እናመሰግናለን። ኢንሻላ ከፍተኛ